የኦነግ ታጣቂዎች ዛሬም አራት ሰዎችን እንደ ገደሉ የአማሮ ወረዳ ነዋሪዎች ተናገሩ። የተገደሉት ሰዎች ከአርባ ምንጭ በኮንሶ ዞን አድርገው ቡርጂን ወረዳ አቋርጠው ወደ አማሮ ኬሌ ይጓዙ የነበሩ ናቸው ይላሉ። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ በአማሮና ቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። ከትላንት በስቲያ የተገደሉትን ሁለት አርሶ አደሮች ጨምሮ በመሰል ጥቃቶች የተገደሉት ሲቪሎች ቁጥር ሰማኒያ ሁለት መድረሱም ተመልክቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ትናንት በቀጠናው እየተፈጸመ ነው ስለተባለው ጥቃት መረጃ የለኝም ማለታቸውን ዘግበናል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አድርሶናል። ዛሬ ጠዋት የኦነግ ታጣቂዎች ባደረሱት ጥቃት አራት ሰዎች መገደላቸው ነው የአማሮ ወረዳ ነዋሪዎች የተናገሩት። የተገደሉ ሲቪሎች ከአርባ ምንጭ ተነስቶ በኮንሶ ዞን ከራት ከተማ አድርገው የቡርጂ ወረዳ አቋርጠው አማሮ ኬሌ በመምጣት ላይ ሳሉ ነበር በኮንሶና በቡርጂ መካከል በሚገኘው ሰገን በተባለ በረሃ ላይ ተገደሉ የተባለው ሲጓዙበት የነበረውን አይሱዙ የከባድ ጭነት ማመላለሻ መኪናም አስቆመው በአሰቃቂ ሁኔታ እንደገደሏቸው ነው ስማቸው እንዲጠቀስ ያልፈለጉ የአይን እማኝ ከቦታ ለቪኦኤ የተናገሩት ታሳሪ አንድ ሹፌር ነው የሚሄድ መኪና ባገት ላይ አራት የሆነ ታጣቂዎች ወጥተው ሰው ከሹፌሩ ውጭ ሹፌሩን ቆስሏል እጅ ፍሬን ስቦ እሱ ወደ ጫካ ሸሽቶ ማለት ነው እሱ አምልጧል ግን አራት ሰዎችን ገድለው መኪናውንም ከጥቅም ውስጥ አድርገው ሰዎቹን መግደል ብቻ ሳይሆን እ ሰብአዊ የሆነ ድርጊት ፈጽሞባቸው በዚህ ሰዓት ሰቡልጅ ወደ ሞያዝ የሚሄድና ከቡርጅ ወደ ኮንሰርት ማኪኖች ሲመጡ ደርሰው አይተው እነሱ ሲደርሱ እንደሸሽ መኪናውን ሲያሽከረክር የነበረው ሹፈር ተጎርቶ በቡርጅ ወርዳ ጤና ጣቢያ ሕክምና እየተደረገለት ይገኛል ነው ያሉትም። የተገደሉ ሲቪሎች የደርባም፣ የአልፎጮና የቡኒቲ ቀበሌ ነዋሪዎች ናቸውም ተብሏል። ከአማር ወርዳ አስተያየት ለቪዮ የሰጡት አቶ አማር አክልሉ ዛሬ አራት ሲቪሎች በተገደሉበት ስፍራ ኦነግ በተደጋጋሚ ጊዜ ጥቃት እንደሚያደርስ ተናግረዋል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለውም ሀሰት ነው በማለት ተናግረዋል። አቶ አማርም ያዳ ናቸው። ያው እዛ በረሃ ላይ በከፍተኛ ሁኔታ የታጠቀ ሀይል አለ የኦነግ ሰራዊት አጠቃላይ ጋላና ሸለቆ ኦነግ ሰራዊት የሚራብ ጉጂ ዞንም እንደተቆጣጠረ ነው ያለው። በቀጠናው ኦነግ የሚያደርሰው ጥቃትና የኦነግ የበላይነት ከሁለቱም ክልሎች አቅም በላይ መሆኑ ተናግሯል። እስካሁን ወደ ካምፕ የገባ ኦነግ ሰራዊት እነሱ በአፍ ደረጃ ነው የሚባለው እንጂ እንዳለ ከነች ሳር ከጋሸ እስከ ገና ወረዳ ስር ያሉ እንዳለ ይዛ ያሉት ኦልሬዲ እንዳለ እንደተቆጣጠሩ ያሉት ማንም እነሱም የነካቸው የለም። እንዳለ እስካሁን ጥቃቱ እያደረሱ ለ ትላንትና በአስራ ዘጠኝም እንደዛ ሁለት ሰው ከሻሮ ቀበሌ ላይ ሞቷል። ትላንት ይሁድ ሳሚንት ማለት ነው አንድ ሰው እንደዚሁ ሁለት ሰው ቆስሎ አንድ ሰው ሞቷል። ስለዚህ በከፍተኛ ሁኔታ ጥቃቱ እንደቀጠለ እስካሁን ሲኖርም የሚባል ስራ የሚሰራ አካል የለም ያው ከአቅማቸው በላይ ነው ከደቡብ ክልል ማኪም በላይ ነው ከኦሮሚያ ክልል ማኪም በላይ ነው ፌዴራል መንግስት ጣልቃ ካልገባ በስተቀር ምንም ውጤት አይመጣም ስማቸው እንዲገለጽ ያልፈለጉት የቡርጄ ወረዳ ነዋሪ መንግስት በቀጠናው ያለውን የወነግ ጥቃት ማስቆም አልቻለም ስሉ ይከሳሉ መንግስት በአንድ በኩል ጋር ታሪክ ያለው ከሆነ ጋር ከዘራድ ከሆነ ጋር ነገሮችን አስተካክል ያልብራል። ነገር ግን መንግስት ባለበት ሀገር በየ ጊዜው እዚህ አካባቢ ምናልባት ከዚህ ውስጥ ያለው ነገር ስምታችሁታል አልታቁታላችሁ፣ በየ ጊዜው ነው ሰው የሚሞተው እዚሁ አካባቢ ብቻ አምስት ሰው ሞቷል። እዚሁ አምስት ሰው ከዚህ በፊት አንድ ባለ ምናምን የስምንተኛው ንጉስ ሴት የሞተችበት ቦታ ነው ቦታው። እዛው ቦታ ላይ ነው። አሁንም አድብተው ከጠዋቱ አንድ ሳት አካል አንድ ሳት ሊሞላ አንድ አስር ደቂቃ ሲቀር አካባቢ አድብተው ነው የገደሏቸው ጥቃት አድራሹ የታጠቀ የኦነግ ሰራዊት ነው የሚለው በአካባቢው የሚገኘው የመከላከያ ሰራዊት ሻለቃ ጌታቸው ታምራት ትኩረት ባለመሰጠቱ ጥቃቱ በተደጋጋሚ ጊዜ እንደሚደርስ ተናግረዋል። ከዚህ ጋር በተያያዘ የኦነግ ሊቀመንበር አቶ ዳውድ ብሳም ትናንት ስናነጋግር በቀጠናው እየተፈጸመ ስላለው ጥቃት መረጃው የለኝም ማለታቸው ይታወሳል። የክልሉ ፕሬዚዳንት አቶ ሚሊዮን ማቶስ በበኩላቸው በአማሮና በቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። በእርግጥ ያው ከአማሮና ከቡርጂ አካባቢ የሚነሳው ነገር አንድ መታወቂያ ያለበት የክልሉ መንግስት ከአቅሙ በላይ ነው። መንግስት ችግሩን ለመፍታት ጥረት ቢያደርግም ዛሬም ዜጎች በታጠቀ ኃይል እየተገደሉ መሆናቸውን ተናግረው በክልሎች አቅም ብቻ የሚፈታ ችግር አለመሆኑን ገልጿል። በሁለት ክልሎች መካከል ነው። በፌደራል ደረጃ ጣልቃ ተገብቶ መፈታት ስላለበት ፌደራል መንግስት ሰላምን ለማረጋጋት እየሰራ ነው ያለ ገነዘብ አለ። በዚህ መካከል ግን ዜጎቻችን እየሞቱ ናቸው። ስለዚህ ከዜጋው የምነሳው ጥያቄ ተገብነት ያለው ነው ብዬ ነው ማስበው። ግን ደግሞ ከፈታት አንጻር የሚወሳሰቡ ነገሮች አሉ። በአካባቢው ላይ ከታጠቀ ኃይል ጋር ተያይዞ እና ይህንን አሁን መንግስት የተለያዩ ስራዎችን ለመስራት ሞክሯል። እየጠበቅ ነው ያው በአጭር ጊዜ ውስጥ ወደ መፍትሄ ይመጣል ብለን ነው ያሰብ ነው። የተጀመሩ ስራዎች አሉ። ግን ደግሞ አሁንም ቢሆን ሞት ስላለ ይህንን ሊያስቀርም የሚችሉ ስራዎች መስራት ከትላንት በስታ የታጠቀ ኃይል አደረሰ በተባለው ጥቃት ከአማሮ ወረዳ ሻሮ ቀበሌ ሁለት አርሶ አደሮች መገደላቸውን የተናገሩት ነዋሪዎች ዛሬ በሰገን በረሃ ከተገደሉ አራት ሰዎች ጋር እስካሁን ሰማንያ ሁለት ሰዎች መገደላቸውን ተናግሯል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።